በዘንድሮ የ2012 የትምህርት ዓመት በተለያዩ ዩኒቨርስቲዎች ውስጥ የተፈጠሩ ግጭቶችን ተከትሎ የተማሪዎች ነፍስ ጠፍቷል። ብዙዎችም ከደህንነት ስጋት አኳያ ትምህርታቸውን አቋርጠው ወደ ቀያቸው ለመመለስ ተገደዋል። የሳይንስና ከፍተኛ የትምህርት ሚኒስቴር ታዲያ በዩኒቨርስቲዎች ውስጥ ያለውን የጸጥታ ሁኔታ በማስጠበቅ በኩል አበክሮ እየሰራ መሆኑን ገልጾ፣ አሁን ላይ በዩኒቨርስቲዎች ውስጥ ሰላም ስለመጣ ከ35 ሺህ በላይ የሚሆኑና በተለያዩ ምክንያቶች ከትምህርት ገበታቸው ላይ ያልተገኙ ተማሪዎች ወደ ትምህርት ገበታቸው እንዲመለስ እንደተመለሱ እየሰራ መሆኑንም አስታውቋል። አቶ ደቻሳ ጉርሙ በሚኒስቴር መስሪያ ቤቱ የህዝብ ግንኙነት ዳይሬክተር ናቸው። ወደ ሰላሳ አምስት ሺህ ተማሪዎች በተለያየ ጊዜ ከትምህርት ገበታቸው ላይ እንደተፈናቀሉ ሪፖርት ያሳያል። ይህ ማለት ግን በዘላቂነት ትምህርት ላይ የሉም ማለት አይደለም። አንድ ዩኒቨርሲቲዎች ናቸው ጉምገማ የተደረገው በወቅቱ የነበረውን ነገር ማለት ነው። አንዳንድ ዩኒቨርሲቲዎች በሳምንት በአስራ አምስት ቀንም ወደ አሁኑ ስራውን አጠናቅቆ ኮሚቴው ስለወጣ ይህንን ሊያጣራ ተቋቁሞ ወደ ዩኒቨርሲቲዎች የሄደው ኮሚቴ እነሱ ያቀረቡትን ሪፖርት ነው ባለፈው የገመገብ ነው። ይሄ ቁጥር የተነሳው ከዛ አንጻር ነው። ግን ዩኒቨርሲቲዎቹ ከዛ በኋላ ሁሉም ማለት ይቻላል ወደ ሰላማዊ የመማር ማስተማር ስለተመለሱ አብዛኞቹም ልጆቻቸውን ወደ ዩኒቨርሲቲው መልሰው ትምህርት እየሰጡ ነው ያሉት አሁን ማለት ነው እና ይሄ ቁጥር በየጊዜው በየቀኑ የሚቀያየር ነገር ነው። የሰላሙ ሁኔታ በጣም አስተማማኝ ስላልነበረ በስጋት ምክንያት ሲመለሱ ቁጥሩ ይሻሻላል ማለት ነው እና ከሁለት ዩኒቨርሲቲዎች በስተቀር በአብዛኛው በሁሉም ዩኒቨርሲቲዎች የተወሰነ የተማሪዎች ቁጥር ከመንጠባጠብ ውጪ ስራ የመማር ማስተማራቸውን እያካሄዱ ነው። ድሬዳዋ ዩኒቨርሲቲ አሁን ምንም አይነት የጸጥታ ችግር የለበትም። ግን ወቅያ ያለጠፎ ተማሪዎችን ጥሪ ያቀረቡት አስራ አራት እና አስራ አምስት ስለሆነ አብዛኛው ተማሪ የለም ማለት ነው እዛ እንደገና። ደምቢዶሎ ዩኒቨርሲቲ ላይ ካለው ከጸጥታ ሁኔታ ጋር በተያያዘ የተወሰኑ ተማሪዎች የትምህርት ገበታቸው ላይ የለው ስለዚህ አሁን ከበዓልም ከምናምንም ተያይዞ ማለት ነው ደንብ ዶሎም ባገኘሁት ሪፖርት መሰረት የተወሰኑ ተማሪዎች ናቸው የትምህርት ገበታ ላይ ያልተገኘች። ግን ይሄ አጠናክረን ይሄንኑ እየተገበሩ ነው ያሉት። አሁን አቶ ደቻሳ በዩኒቨርሲቲዎች ውስጥ የፖሊስ ኃይል ከገባ በኋላ የደህንነት ሁኔታውን መሻሻሉን ገልጸው በተለያዩ የሀገሪቱ ክልሎች የሚገኙ ዩኒቨርሲቲዎች በር ላይም የደህንነት ካሜራዎችን በመትከል ላይ መሆናቸውን አሳውቀዋል። ሰላሙ አሁን በጣም ጥሩ ነው ይሻላት ከፌዴራል ፖሊስ ጋር መስራት ከጀመርን በኋላ ግን ሁለቱ ዩኒቨርሲቲዎች ላይ ራሱ በጣም ትልቅ የሆነ መሻሻል አለ። ስጋት የለም፣ ችግር የለም። በደንብ በስተተኝ አጠናክረን የምንሄድ ከሆነ እና ልጆቹም ደግሞ ከስጋት ሊናቸውን አጥብነ ወደ ዩኒቨርሲቲዎች የሚመለሱ ከሆነ ሰላማዊ የመማር ማስተማሩን እናስቀጥላለን፣ እናጠናክራለን ማለት ነው። ሁለቱ ዩኒቨርሲቲዎች፣ ሌሎቹ ዩኒቨርሲቲዎች ግን ያለ ምንም ችግር አሁን ያው ሰላማዊ የመማር ማስተማሩን እያካሄዱ ነው ያሉት ይህንንም አጠንቅረን አጥብቀን ሁሉም ባለድርሻ አካል ሚናውን የሚወጣ ከሆነ እንቀጥላለን፣ እንሄድበታለን። አሁን በሁሉም ዩኒቨርሲቲዎች ነው የደህንነት ካሜራዎችን መቅጠም የምንፈልገው ስለሚያስፈልግ በተለይ ደግሞ የተሻለ አደረጃጀትም የተሻለ የአጠር የምናምን ችግር የለባቸው ዩኒቨርሲቲዎች ላይ ከዚህ በፊትም ነበሩ። እሱን አጠናክረን እንቀጥላለን ማለት ነው ሰኞቹ ከባድ ዩኒቨርሲቲዎች ያሏቸው እነ ይሄን ነገር በትክክል በሚፈለገው መጠንና በሚፈለገው ጥራት ያለመጠቀም ክፍተት ነው ያለው። እሱም ግን አሁን ማጠናከር የሚገባቸውን እና ያሉትን ክፍተቶች ጠግ ነው ይህንን ያደርጋሉ። ሌሎች ደግሞ ይህንን የሌላቸው ዩኒቨርሲቲዎች በሚችሉት ፍጥነት በሚችሉት ጊዜ ይህንን ይገዛሉ፣ ይገጥማሉ፣ ይጠቅማሉ ብለን ነው በሆነ ማለት ነው መረጃዎችን ከማጠናከር አንጻር የሚረዳ የሚጠቅም ነገር ስለሆነ መሰለጥን የሰው ኃይልና በተሻለ ወንጀልን መከላከል በሚችሉ አካላት መጠበቁ እንደተጠበቀ ሆኖ፣ ይህንንም መጠቀም ግን የተሻለ ጠቀሜታ አለው፣ ያስፈልጋል። ይህንኑ አጠናክረን ለዚህ ከሴኩሪቲ ፐርፖስ ከውጭ የሚገቡ ሰዎችም በተለይ ተማሪ መግቢያ ተለይቶ ማለት ነው በመግቢያቸው በኩል ተማሪ ስለመሆኑ እንደዚህ ተጣርቶ ታይቶ ቢገቡ የተሻለ ነገር ነው እና ከተማሪዎች ደህንነት አንጻር አሁን ካለው ሁኔታ አንጻር ሲታይ ጠቃሚ የሆነ ነገር ስለሆነ ይህንን መተግበር አለብን ብለን እየሰራን ነው። አቶ ደቻሳ ሲያጠቃልሉም አሁን ባለው ሁኔታ ዩኒቨርሲቲዎቹ ደህንነታቸው የተጠበቀና ወደ ሰላማዊ የመማር ማስተማር መመለሳቸውንም ገልጸዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።